ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ ታክሲውን የምነዳው እኔ ነኝ ጽዮን ግርማ። እዚህ ከጋቢና ቁጭ ብላለች ከጎኔ። ሰላም እንደምናመሻችሁ። በኦሮሚያም ሆነ በሌሎች የሀገሪቱ አካባቢዎች ለተፈጠረው የህዝብ ቅሬታ መንግስታቸውና ፓርቲያቸው ኃላፊነት እንደሚወስዱ ጠቅላይ ሚኒስትር ኃይለማርያም ደሳረኝ ዛሬ ለፓርላማ በሰጡት ማብራሪያ አስታውቀዋል። በእኛ ውስጥ ባለ ብልሽት ምክንያት ከጊዜ ወደ ጊዜ የህዝቡን ጥያቄዎች ፈጥኖ ምላሽ ባለመስጠት ምክንያት ከህዝብ ጋር ቅራኔ ውስጥ እየገባን መጥተናል። አቶ ገመቹ ገንፌ ናቸው። ኮንሶ ከወረዳ ዞን ማደግ አለባት በማለት ከመንግስት ጋር ለመነጋገር ከተወከሉት ኮሚቴ አንዱ ናቸው። ይህን ጥያቄ በማንሳታችን የባህል አባታችንን ጨምሮ ወደ ሁለት መቶ ሰዎች ታስረውብናል ይላሉ። ምንም አይነት እንቅስቃሴ ያለመት፣ የንግድ እንቅስቃሴ ቆሟን፣ የእርሻ እንቅስቃሴ ቆሟን፣ ወጣቶች የምንቀሳቀሱበት ከመቶ የሚበልጡ ሞተሮች ተቀምጧል። ከተመሰረተ ከአራት አመት ተኩል በላይ የሆነው የጃኖ ባንድ አራት ድምፃውያንና ና ስድስት የሙዚቃ መሳሪያ ተጫዋቾችን የያዘ ነው። አባላቶቹን አነጋግረናል። ቻለም መጠን በጥንካሬ ለመስራት እየሞከርን ነው። ሌሎች ወቅታዊ ዝግጅቶችንም አካተናል። አብራችሁን ቆዩ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ከተጀመረ አራት ወራትን ያስቆጠረው የኦሮሚያ ክልል ተቃውሞ አሁንም በአንዳንድ ከተሞች እየቀጠለ መሆኑ እየተገለጸ ነው። የአፋን ኦሮሞ ዝግጅት ክፍል በዛሬው ዕለት በጠናቀሩት ዘገባ በነጆ ከተማ ከሰላሳ በላይ ነዋሪዎችና ተማሪዎች መታሰራቸውን ከእነዚህ ውስጥ ሁለቱ ባለፈው ቅዳሜና ና እሁድ ፍርድ ቤት ቀርበው ሕዝብን ለተቃውሞ በመቀስቀስ ወንጀል የሁለት ወር እስር ተፈርዶባቸዋል። ነዋሪዎቹ በከተማው አሁንም ሰላም የለም እያሉ ነው። ፖሊስ በበኩሉ ሁሉ ነገር ሰላም ነው ብሏል። አድማጮች የዚህን ዜና ዝርዝር በምሽቱ ሶስት ሰዓት ፕሮግራማችን ይዘን እንመለሳለን። በሕገ ወጥ መንገድ ወደ ኬንያ ገብተዋል የተባሉ ሀያ ሶስት ኢትዮጵያውያን በዋና ከተማይቱ ናይሮቢ በስተ ሰሜን በሚገኝ ካዋ ፎስት በሚባል ስፍራ ተይዘው ታስረዋል። የናይሮቢው ሪፖርተራችን ገልሞ ዳዊት ማምሻውን በላከው ዘገባ እንደጠቆመው ኢትዮጵያውያኑ ወደ ኬንያ የገቡት በቅርቡ ሲሆን ያመጣቸው ሰውም ወደዚያ ያስገባቸው ስራ እንደሚያስቀጥራቸው ነግሯቸው እንደነበር ለፖሊስ ከሰጡት ቃል ለማወቅ ተችሏል። አምስት የዩናይትድ ስቴትስ ምክር ቤት አባላት አንድ በእስር ላይ የሚገኙ የቀድሞ የጋምቤላ አስተዳዳሪ እንዲለቀቁ የተጠየቁበትን ደብዳቤ ከትናንት በስቲያ ለዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ላኩ። የምክር ቤት አባላቱ በኢትዮጵያ ይፈጸማል ያሉት የፖለቲካ መሪዎች አፈና እንዲቆም ለሚስተር ኦባማ ግፊት ያደርጉ ዘንድም ጥያቄ አቅርበዋል። ራሱን እስላማዊ መንግስት ብሎ የሚጠራው አሸባሪ ቡድን ወታደራዊ ጦር መሪ በደረሰበት የአየር ጥቃት ክፉኛ መቁሰሉን ግን ደግሞ አለመሞቱን የሶሪያን ቀውስ የሚከታተል አንድ ቡድን አስታውቋል። ዋና ቢሮ ብሪታንያ ውስጥ የሆነው ይኸው የሶሪያ ሰብዓዊ መብት ይዞታን የሚቆጣጠረው ቡድን በዛሬው ዕለት እንዳስታወቀው ታርካሃን ባትሪው ሻሊ እንዲሁም አቡ ኦማር አልሻሂኒ ወይም ኦማር ቼቺን እየተባለ የሚጠራው ይኸው የነጠኛውን ቡድን ጦር አዛዥ ጥቃቱ ከደረሰበትና ከቆሰለ በኋላ ሶሪያ ውስጥ ወደሚገኝና የቡድኑ ዋና ይዞታ ወደ ሆነው ራቃ ለህክምና መወሰዱም ታውቋል። በመጨረሻም የቀድሞ የኡጋንዳ ጠቅላይ ሚኒስትር አማማ ምባባዚ ፖሊሶች የጠበቃቸውን ቢሮ ሰብረው ለመግባት አንዳንድ ጠቃሚ መረጃዎቹን እንደወሰዱ አስታውቋል። አድማጮች፣ ለዕለቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላቸዋለን። ጋቢና ቪኦኤ ስ በኦሮሚያም ሆነ በሌሎች የሀገሪቱ አካባቢዎች ለተፈጠረው የህዝብ ቅሬታ መንግስታቸውና ፓርቲያቸው ኃላፊነት እንደሚወስዱ ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ዛሬ ለፓርላማ በሰጡት ማብራሪያ አስታውቋል። ጠቅላይ ሚኒስትሩ ዛሬ ለፓርላማ በሰጡት ማብራሪያ ሌላ አካል ላይ ጣታቸውን እንደማይቀስሩም ተናግረዋል። ለጥያቄዎች ፈጥነን ምላሽ ባለመስጠታችን ከህዝቡ ጋራ ቅራኔ ውስጥ እየገባን መጥተናልም ብለዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። የገዢው ፓርቲ ኢህአዴግ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፓርላማው ሲገኙ ለማፋሳሽ ከሆነው የኦሮሚያ የተቃውሞ እንቅስቃሴ በኋላ ለሁለተኛ ጊዜ ነው። የዛሬው ማብራሪያቸው ግን በይዘቱ የተለየ በአቀራረቡም የተለሳለሰ ሆኖ ታይቷል። በዚህ ጉዳይ ላይ የቀረበውን ጥያቄ መመለስ የጀመሩትም መንግስታቸውና ፓርቲያቸው ሙሉ ኃላፊነት እንደሚወስዱ በመጠቆም ነው። ባለፈው እንደተባለው ለተከበረው ምክር ቤት ማብራሪያ ሰጥቻለሁ። በዛሬውም ሪፖርቴ ውስጥ ለማካተት ሞክሬ ያለው የዚህ ጉዳይ አሁንም ደጋግመንም የምንለው ሌላ አካል ላይ ጣት ከመቀሰር ይልቅ ችግሩ የራሳችን እንደሆነ አሁንም አስምረን መሄድ አለብን። ኦሮሚያን ጨምሮ በአንዳንድ የአገሪቱ አካባቢዎች ወደ ግጭት ያመራውም መንግስታቸው ከህዝቡ ጋር የገባው ቅራኔ መሆኑን ጠቅላይ ሚኒስትሩ አስረድተዋል። በእኛ ውስጥ ባለ ብልሽት ምክንያት ከጊዜ ወደ ጊዜ የህዝቡን ጥያቄዎች ፈጥኖ ምላሽ ባለ መስጠት ምክንያት ከህዝብ ጋር ቅራኔ ውስጥ እየገባን መጥተናል። ይሄ የተገባበት ቅራኔ አንዳንድ ቦታዎች ላይ ወደ ግጭት አምርቷል። የህዝቡ ቅሬታ መነሻ የመልካም አስተዳደር ችግር መሆኑን የገለጹት ጠቅላይ ሚኒስትሩ ከዚህ ቀደም በተለያዩ ባለስልጣናት የተጠቀሰውን ሀሳብ አጠናክረዋል። ይህ ደግሞ በሁሉም የአገሪቱ አካባቢዎች ያጋጠመ ሁኔታ መሆኑን አመልክተዋል። ኦሮሚያ ውስጥ ግጭት ስላለ ሌላ ጋር ይሄ ችግር የለም ማለት አይደለም። ከትግራይ ጀምሮ እስከ ደቡብ ጫፍ ድረስ ይሄ ችግር ያውና ተመሳሳይ ነው። የግጭትና ያለመገጨት ልዩነት ብቻ ነው። ስለዚህ ግጭቱ ባልተፈጠረበት አካባቢ ችግራችንን ቶሎ ፈተን ከህዝቡ ጋር መታረቅ፣ ግጭት በተፈጠረበት አካባቢ ደግሞ ግጭቱን አርግበን በተመሳሳይ ሁኔታ ከህዝቡ ጋር መታረቅ እንጂ ኦሮሚያ ላይ የሆነ ነገር ግጭቶች ስለተፈጠሩ የተለየ ተደርጎ መታየት የለበትም። በሁሉም አካባቢዎች የመልካም አስተዳደር ችግሮች አሉብን ብለናል። ጠቅላይ ሚኒስትሩ በዚሁ ማብራሪያቸው በህዝቡ ውስጥ የተፈጠረው ቅሬታና የተከተሉት ተቃውሞዎች ትምህርት የተወሰደባቸው መሆኑንም ተናግረዋል። ያንን ለማስተካከል እንደሚሰራ አስታውቀዋል። ከዚህ የምንማረው ትምህርት ከአሁን በኋላ አርሶ አደራችንም ሆነ የከተማ ነዋሪ የነቃ ስለሆነ በትከሻው ላይ ተጣብቆ መኖር አይቻልም። የሚስተካከሉ ጉዳዮችን ፈጥነን ማስተካከል አለብን ችግሩ የኛ ነው ብሎ መውሰድ ነው። ይሄ በሚሆንበት ጊዜ ሌሎች የተለያየ ሙከራ የሚያደርጉ አካላት እንደሚከስሙ ምንም ጥያቄ የለው። እድል ያገኙት ድሮም ቢሆን የሚፋፉት በእኛ ችግር ላይ እየተመገቡ ነው። ስለዚህ አሁን ዋናው ጉዳይ በገዢው ፓርቲ ውስጥ በኢህአዴግም በአባል ድርጅቶችም ውስጥ በታዳጊ ክልሎች አጋር ድርጅቶችም ውስጥ ያለ የኪራይ ሰብሳቢነት የሙስና፣ የብልሹ አሰራር ችግሮችን ነቅሰን ማስተካከል፣ ይሄን በማድረግም በጥሩ ሁኔታ ስራ ለመፈጸም የሚያስችል ግንባታ ማካሄድ ነው። ይሄንን ደግሞ ለብቻችን ሳይሆን ህዝቡን በሙሉ አቅሙ በሙሉ ቀልቡ እንዲሳተፍ በማድረግ መፍታት ነው። ይሄ ስራ ተጀምሯል፣ አጠናክረን መቀጠል ነው። ስለዚህ ችግሩ የራሳችን ነው ብለን ወስደን መፍታት አለብን። ሌላ ምክንያት መፍጠር ማለት የውጥቀት የቀዳሚው የውጥቀት መንገድ ነው። ለህዝብ ጥያቄ ፈጣን ምላሽ አለመስጠት በሌሎች አካባቢዎች ለተፈጠሩ የጸጥታ ችግሮችም ምክንያት መሆኑን ጠቅላይ ሚኒስትሩ ጠቁመዋል በአማራ ክልል የተነሳውን የቅማንት ህዝብ የማንነት ጥያቄ በምሳሌነት በመውሰድ የቅማንት ህዝብ የማንነት ጥያቄ በመጠየቁ ምክንያት አንዳንድ ሰዎች የዚህን ጥያቄ ኮንፊውዝ በማድረግ በፍጥነት መመለስ የሚገባውን ነገር በጥናት በመሳሰሉ ጉዳዮች አጓተውታል እንደዛ መሆን አልነበረበትም ጠቅላይ ሚኒስትሩ ከዚሁ ከማንነት ጥያቄ ጋር በተያያዘ በሰጡት ማብራሪያ በወልቃይት አካባቢ የተነሳውን ጉዳይ በቀጥታ አልጠቀሱም። ኢትዮጵያ ውስጥ ያልተመለሰ የማንነት ጥያቄ የለም ሲሉ ግን ተናግረዋል። ጠቅላይ ሚኒስትር ኃይለማርያም ከዚህ ቀደም በሰጧቸው አስተያየቶች በኦሮሚያእና በሌሎችም የአገሪቱ አካባቢዎች ለተከሰቱ ግጭቶች ተጠያቂ ያደረጉት የተለያዩ የፖለቲካ ድርጅቶችን ነው። በአገር ውስጥና በውጭ የሚንቀሳቀሱት እነዚሁ የፖለቲካ ድርጅቶች በግጭቱ እጃቸው እንዳለበት ነበር የገለጹት። በዛሬው ማብራሪያ ይሄንን በቀጥታ አልተናገሩም። ይልቁንም እርሳቸው በሚመሩት ፓርቲና መንግስት ውስጥ አሉ ባሏቸው ችግሮች ላይ አተኩረዋል። አሁን ያለው ሁኔታ ፓርቲያቸው ኢህአዴግ በየጊዜው ካጋጠሙት ፈተናዎች አንዱ መሆኑን ጠቁመዋል። እርሳቸው እንዳሉት ከ15 ዓመታት በፊት የታደሰው እንቅስቃሴ ካሄድ ከዚህ የከፋ ችግር ውስጥ ነበሩ። በዚያ ሁኔታ ውስጥ አልፈናል፣ ይሄንንም እንወጣዋለን ያሉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፓርላማው የተገኙት የመንግስታቸውን የስድስት ወራት የአፈጻጸም ሪፖርት ለማቅረብ ነው። በሌሎች ጉዳዮች ላይ የሰጡትን ማብራሪያ በቀጣይ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። sauraron Gabina VOA. የኮንሶ ህዝብ በዞን ስር እንዲተዳደርና ከተማው እየተጠበቀ ባለበት ወቅት ይባስ ብሎ ከ203 ዓ ም ጀምሮ ትተዳደርበት ከነበረው ልዩ ወረዳነት ካለ ህዝቡ ፍላጎት ወደ ወረዳነት ዝቅ ተደረገች። ይህም አግባብ አለመሆኑን ጠቅሰን ህገ መንግስቱ በሚያዘው መሰረት ከ55 ሺህ ሰው በላይ ፊርማ አሰባስበን ከተማዋ በዞን እንድትተዳደር ጠየቅን፣ የሚሉት በዚህ ጥያቄ ላይ ከመንግስት ጋር ለመነጋገር በህዝብ ከተመረጡ 12 የኮሚቴ አባላት አንዱ አቶ ገመቹ ገንፌ ናቸው። ለዚህ ጥያቄ ምላሽ በመስጠት ፈንታ የባህል አባታችንን ጨምሮ ወደ ሁለት መቶ ሰዎች የሚጠጉ ታስረውብናል ይላሉ ጽዮን ግርማ ገመቹ ገንፌን አነጋግራቸዋለች አመሰግናለሁ አቶ ገመቹ ገንፌ በኮንሶ ወረዳ በህዝብ ከተመረጡ አስራ ሁለት ኮሚቴ አባላት መካከል አንዱ ኖት ሰሞኑን በኮንሶ ሰዎች እየታሰሩ እንደሆነ ከእናንተ ከተወከሉት ከአስራ ሁለት ኮሚቴው መካከልም አንድ የሀገር ሽማግሌ እንደ ታሰሩባችሁ ሰምተናል ማን ናቸው የታሰሩት የታሰሩት አቶ ገላ ገዛሀኝ ይባላሉ የኮንሶ የባህል አባት ናቸው በይበልጥ ደግሞ አንድ ጎሳን በላይነት የሚመሩ ሆኖ ነገር ግን ሳቸው ውክልና አጠቃላይ የኮንሶ ጐሳዎች ጭምር የሚወክል ነው በግጭት ጊዜም በሰላም ጊዜም ነገሮችን ሰላማዊ ለማድረግ የሚሰሩ ናቸው። መቼ ነው የታሰሩት? አርብ ዕለት ያው ከሰዓት በኋላ እሳቸው ከቤት ታፍኖ ነው የተያዙት። ሲያዙ ለስብሰባ እንፈልገውታለን ብለው ነው ከቤት ያወጡት። ቀጥታ ከተማውን አቋርጦ ወደ አርባ ምንጭ ፖሊስ ጣባ ነው ያስገቧቸው። የባህል እቃቸውን ከእጃቸው ላይ፣ ከጭንቅላታቸው ላይ ያደጉትን የባህል እቃ ሙሉ በሙሉ እንደገፈፏቸው ነው የተረዳ ነው። የታሰሩበትን ምክንያት አውቃችኋል? ያው የኮሚቴ ተወካይ ስለሆኑ ይህንን ጥያቄ ለፌዴራል መንግስትን በምናቀርብበት ጊዜ ለክልል መንግስትን በምናቀርብበት ጊዜ ያው ኮሚቴውን በመወከል ሲመላለሱ ነበር። እንደገና ደግሞ የተጀመረው ሰላማዊ የሆነ የህዝብ ጥያቄ በሰላማዊ መንገድ እንዲሄድ መንግስትን ትልቅ አደራ ጥሎባቸው እየነበረና ህዝብን በዚህ ሁኔታ በሰላም እንዲሄድ ሲያስተባበሩ ስለነበር በተለይ ጥያቄውን በማድረስና ይህ ጥያቄ ደግሞ እልባት እንዳገኝ ባደረጉት ቤት አልቀረቡ። አ በአምስተኛ ቀን ፍርድ ቤት ቀርበዋል። ፍርድ ቤት ከቀረቡ በኋላ እንደገና ተጨማሪ የአስራ ሁለት ቀን ቀጠሮ ተጠይቆባቸው እስር ቤት ነው ያሉት። የጊዜ ቀጠሮ ሲጠየቅ ምን ምክንያት ቀረበባቸው? ከእሳቸው ጋር ያሉ ብዙ ሰዎች ገና ለእስር ስለሚፈለጉ እነዚህ ሰዎች ጨምረን ወደ እነሱ ስለምናመጣ እንደገና ደግሞ ብዙ የፈጸሙት ወንጀል ስላለ ይህንን ወንጀል እስከምናጣራ ድረስ መረጃ ያጠፉብናል ይሆናሉ እንዲያደርጋሉ በማለት ነው። ከነቀጥሮ የተጠየቀባት ነገር አይደለም። ዋና ዋና የምትሏቸው ጥያቄዎች ምን ነበሩ? ወል የጥያቄዎቹ የኮንሶ ህዝብ ከዚህ ቀደም በልዩ ወረዳነት ይተዳደር እንደነበር ይታወቃል። ከሁለት ሺ ሶስት አመተ ምህረት በፊት ሁለት ሺ ሶስት አመተ ምህረት ላይ ግን የህዝቡ ሳያውቅ ህዝቡ ሳይመክርበት ሳይስማማበት፣ በምክር ቤቱም ሳያጸድቀው ጥቂት የአመራሮች ግንባር ቀደም አመራሮች በተስማሙበት ብቻ የኮንሶ ህዝብ ከልዩ ወረዳነት ወደ ወረዳነት ዝቅ ብሎ ከሌሎች አራት ወረዳዎች ጋር እንዲዳበልና ያላመነበት ዞን እንዲሆን በመደረጉ በህዝቡ ውስጥ ጥያቄ ነበር። ነገር ግን ከዛ በኋላም በሆን በህዝቡ ላይ የተከሰተው ልማታዊም፣ ፖለቲካዊ፣ ማህበራዊ ብዙ ቀውሶች ስለነበሩ ይሄ ህዝቡን እጅግ በጣም ስላስቆጣ በመጨረሻም ደግሞ በሦስት ቀበላት ከነበጀታቸው ህዝቡ አሁንም ሳያውቅና ሳይመክርበት ከልዩ ወረዳው በመቆረጡ ከዚህ የተነሳ ህዝቡ በጣም ስለተቆጣ ከዚህ ዞን ጋር መኖር አልችልም በማለት የራሱን ዞን ለመመስረት ደግሞ በቂ እና የሚያሟላ ስለሆነ በዞንነት ይደራጃለሁ የሚል ጥያቄ ነው ያቀረበው። ህዝቡ አሁን ኮንሶ ያለው ሁኔታ ምን ይመስላል? አሁኑ ሁኔታ እንግዲህ በክልሉ ልዩ ኃይል፣ በመከላከያ ሰራዊት እና በፌደራል ፖሊስ ነው የተወረረው። እነዚህ አካላት ደግሞ በህዝቡ ላይ ጥይት እያዘነቡን አሉት፣ አስለቃሽ ጥይት እየተኮሱን አሉት፣ ዘረፋ አለ፣ ቅሚያ አለ። ምንም አይነት እንቅስቃሴ ያለም፣ የንግድ እንቅስቃሴ ቆሟል፣ የእርሻ እንቅስቃሴ ቆሟል። ወጣቶች የምንቀሳቀሱበት ከመቶ የሚበልጡ ሞተሮች ተቀምጠዋል። ስራ መስራት አልተቻለም። ሰው ሁሉ ወዴት እንደሚያመለክት ግራ ተጋባበት ነው ሰዎች እንኳን በቃ በዞን የመደራጀት ጥያቄ በማቅረቡ ብቻ ክልክ ያለፈ መዓት ሰራዊት በህዝቡ ላይ ማፍሰስ ነው። ህዝቡ ደግሞ ተደጋግቶ ተማሪው እንዳይማር፣ አስተዳደሩ ስራ የስራውን ንግዱ የንግዱ ማህበረሰብ ስራቸውን በአግባቡ እንዳይሰሩ ይሄ ሰራዊት ደግሞ እያስጨነቀ ነው ያለው። ይሄ ሰራዊት እንዲነሳለት ህዝቡ በሚጮሁበትና በሚጠይቅበት ጊዜ እነዚህ ህዝብን ያስመርሩና የሚከፋቸው አመራሮች የተለያየ ምክንያቶችን እየተበረኩ ህዝብ ሰራዊቱ እዚህ እንዲቆይ ያደርጋሉ። በዚህ ጉዳይ ላይ ምላሽ ለማግኘት ከወረዳው ኃላፊዎች ጀምሮ የደቡብ ክልል ባለስልጣናት ድረስ ያደረግነው ሙከራ አብዛኛዎቹ ስልክ ባለመመለሱ ምክንያት ምላሻቸውን ማካተት ሳንችል ቀርተናል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በአጭር ሞገድ 268ና በ1580 ከምሽቱ 1 ሰዓት ተኩል እስከ ሁለት ሰዓት ድረስ ታገኙናላችሁ። ቀደም ብላችሁ ለማዳመጥ ከፈለጋችሁ ደግሞ ቀጠሯችሁን በመካከለኛ ሞገድ ይሁን በ1431 መካከለኛ ሞገድ ላይ ታገኙናላችሁ። ጋቢና ቪኦኤ የሙዚቀኞቹ መግባባትና የመድረክ አያያዛቸው ከዚህ ቀደም ከነበሩት የኢትዮጵያ የሙዚቃ ባንዶች በተመልካች ዘንድ የተለዩና ተወዳጅ እንዲሆኑ አድርጓቸዋል። በተለይም በወጣት ኢትዮጵያውያን ተመልካች ዘንድ ከመስታወት አራጋው ጋር የጃኖ ባንድ አባላት አጠር ያለ ቆይታ አድርገዋል። ከተመሰረተ ከአራት ዓመት ተኩል በላይ የሆነው የጃኖ ባንድ አራት ድምፃውያንንና ስድስት የሙዚቃ መሳሪያ ተጫዋቾችን የያዘ ነው። የሚጫወቷቸው አብዛኛዎቹ ሙዚቃዎች በቀድሞ ድምፃውያን የተዜሙ የሙዚቃ ስራዎች ናቸው። ሌላው ጃኖዎችን የተለዩ የሚያደርጋቸው ነባር የሙዚቃ ዜማዎችን በአሜሪካዊ የሮክ የሙዚቃ ስልት ደግመው በማቀናበር ለአድማጭ ማቅረባቸው ነው። ጃኖ የሚለውን የባንድ መጠሪያ ለምንመረጣችሁት ስል የባንዱ መሪና ኪቦርድ ተጫዋች የሆነውን በርካታ የሙዚቃ አልበሞችን በማቀናበር የሚታወቀው ኪሩቤል ተስፋይን ጠየቅው ነበር። እንግዲህ የቃሉ ትርጉም አብዛኛው ኢትዮጵያ እንደሚያውቀው ጃኖ ነው፣ በክብር ጊዜ የሚለበስ በጣም የተከበሩ ሰዎች ወይም አንድ የሆነ ትልቅ በማህበረሰባቸው ውስጥ ጎላ ያሉ ሰዎች በበዓላት እና እንደዚህም በትልቅ የክብር ጊዜ የሚለብሱት ልብስ ነው። ያሚሆኑ ደግሞ ያው ከእኛ ከራሳችን ከባንድ ሜምበሮቻችን የሰጠነው ስም ነው። ያው ከጃኖ ጋር የሚያያይዘው ነገር በአብዛኛው ኢትዮጵያዊነቱ እና ያው ያ ነገር የኢትዮጵያዊነት ኩራት የኢትዮጵያዊነት መገለጫ ስለሆነ ያንን ተምሳሌት ስለማድረግ ነው። በመድረክ የምታቀርቧቸው ሙዚቃዎች ማን ነው በአዲስ መልክ የሚያቀናብረው? የስራ ግንኙነታችሁስ ምን ይመስላል? ድምጻዊ በኩሉ ታፈሰ በአጭሩ መልሶልኛል። ያው ሙዚቃውን ሁል ጊዜ ስንሰራ ወይም ደግሞ አሬንጅ ሲደረግ ዜማዎች ሲሰሩ ምናምን ምንሰራው አንድ ላይ ነው ዜማዎቹን ራሳችን ነው የምንሰራው። ሙዚቃውን ደግሞ አንድ ላይ ብቻ አይዲያዎቹን ሰብስበን እናቀናጅና ዜማዎቹን እና የግጥሙን አይዲያ በምን ላይ ቢጻፍ ይሻላል የሚለውን እናስብና ለአንዳንድ ጥሩ ገጣሚዎች የልማ ገብራር ጀምሩ ሌሎችም ወጣት ገጣሚዎች አሉ አብረውን የሚሰሩ። እንደዛ አርገን እንሰራለን ማለት ነው ይሄ ነው ያለው። ስለዚህ ግጥሙንም ሆነ የሙዚቃ ቅንብሩ ላይ ሁሉም የባንዱ አባላት ተሳትፎ አለበት ማለት ነው። ስለ ሙዚቃዎቹ ቅንብር የምትለኝ አለ ኪሩቤል ተስፋዬ። የሚገርምሽ በአብዛኛው አሁን ጃን ውስጥ የምንሰራቸው ሙዚቃዎች የኢትዮጵያዊ ሩት ያለው መነሻ ያለውን ሙዚቃ ከሮክ ጋር ነው ፊውዝ የምናደርገው እና በአብዛኛው ሮክ ሙዚቃ በተለይ ሄቪ ሜታል በአብዛኛው የ ጊታር ይሄ ዲስቶርሽን ጊታር እሱን ተኮር ያደረገ ነው፣ እና ብዙ ጊዜ እንዲያውም የጊታሪስቶች ሙዚቃ ነው ሮክ፣ እና በጣም ፓወርፉል የሆነ ድራም፣ ፓወርፉል የሆነ ቤዝ ከዛ ጋር ተደማምሮ ነው እና በአብዛኛው የእኛም ሙዚቃዎች በፐርሰንቴጅ ከወሰድሽው ብዙዎቹን አሬንጅ የሚያደርጋቸው ሚካኤል ኃይሉ ነው። ከእኛም በፊት ከባንዱም በፊት በጣም ለሮክ ሙዚቃ ልዩ ፍቅር ያለው እንደዚሁም ደግሞ በሮክ ሙዚቃ ላይ በጣም ጥሩ የሆነ ችሎታ ያለው ሙዚቀኛ ነው እና ያው አብዛኛውን አሁን የተቀላቀለ ስለሆነ አብዛኛው ኢትዮጵያዊ የሆነው ማቴሪያል ላይ አብረን እንሰራለን በጋራ። ግን ዋናውን ይሄ የሙዚቃውን የማያያዙንና ሙዚቃውን አንድ ላይ ጣዕም መስጠቱ ላይ ብዙውን የሚካኤል ድርሻ ነው ያለው። በሙዚቃ ቅንብሩ አንተና ሚካኤል ሀይሉ ብቻ ናቸው የምትሳተፉት? ሁለታችንም ብቻም ሳንሆን እንደ ሙዚቀኛ ባንድ ውስጥ ያሉት እያንዳንዱ ሙዚቃ መሳሪያ ተጫዋች፣ ድምፃያኖቹ በጣም አሬንጅመንት ውስጥ በደንብ አስተዋጽኦ ያደርጋሉ። ባንድ ውስጥ ያለውን እምቅ ኃይል በተቻለ መጠን በጋራ ለመጠቀም ሁሉም ሰው ድምጽ አለው ማለት ነው። ስለዚህ ያው አንድ ሁለት ሰው ብቻ አይደለም እዚህ ባንድ ውስጥ ሙዚቃ የሚያቀናብረው ማለት ነው። ከጃኑ ባንድ አራት ድምፃውያን መካከል ሀሌ ሉያ ተክለ ጻዲቅ አንዷ ናት። ለሙዚቃ ያላትን ፍቅር ባጭሩ እንዲገልጻልኛለች። በጣም ወዳለሁኝ እና በተቻለኝ መጠን አንደርስታንድ ባረገው ሌቭል ያህል ሙዚቃን በስካልቤ መጫወት ወዳለሁ። የጃኑ ባንድ ሲመሰረት ከጅምሩ ከቀድሞ የባንዱ ስራ አስኪያጅ ከነበሩት በአቶ አዲስ ከሰስ አማካኝነት ሙያዊ አስተያየቶችን ሰጥቷቸዋል። አሜሪካዊው እውቅ ሙዚቀኛ ቢል ላስዌል የጃኖ ባንድ አባላትን መቼ እንዳገኛቸው በአጭሩ እንዲነግሩናል። ጃኖን የማውቃቸው ገና ሲሰባሰቡ ጀምሮ ነበር። እናም እንዴት ቢሰሩ የተሻለ ስኬት ሊያመጡ እንደሚችሉ የራሴን ተሞክሮ አካፍያቸው ነበር። አሁን ባላቸው ችሎታና ጥንካሬ የኢትዮጵያን ሙዚቃ ከሮክ ስልት ጋር በማዛመድ የሰሩት ሙዚቃ በብዙዎች ዘንድ ተቀባይነት ማግኘቱን ስመለከት ያስደስተኛል። ጊታር ለሮክ የሙዚቃ ስልት ከፍተኛ ሚና አለው። ይህንን ስልት ከሌሎቹ ለየት የሚያደርገውም ጠንከር ብሎ የሚሰማው የጊታር ድምፅ ነው። በጃኖ ባንድ ውስጥም ጊታር በጥሩ ሁኔታ የሚጫወት ሙዚቀኛ አለ፣ ሚካኤል ኃይሉ የጃኖ ባንድ መሪ ድምፃዊ የሆነውን ዲበኩሉን ፈተናዎች ከፊታችሁ ሲገጥማችሁ እንዴት ነው የምታሳልፉት? ብዬ ጠይቄው ነበር። በተቻለ መጠን በጥንካሬ ለመስራት እየሞከርን ነው። እኔ ራሴን እንግዲህ ከጃኖ ጋር ጥሩ ነገር እየሰራን ስታንዳርድ ያለው ሙዚቃን ብዙ ወጣት ደጋፊዎች አሉ። የሚገርም እዚህ ሀገር የኛ ብዙዎቹ ደጋፊዎች በሀይ ስኩል ና በኮሌጅ ውስጥ ያሉ ተማሪዎች ናቸው። ና ለእነሱ የሆነ ትልቅ ነገርን መጠለን ማለፍ ነው ሁሉ ጊዜ የምንፈልገው። ለጃኑ ባንድ የሙዚቃ አባላት ረጅም እድሜንና ስኬትን እየተመኘው ከኛ ጋር ላደረጉት አጭር ቆይታም ምስጋና ዬን አቀርባለሁ።

made me Let me My I've been

ጃኖ ባንድን እናመሰግናለን። የምትከታተሉት የጋቢና ቪኦኤ ዝግጅት ነው። ዝግጅታችን ወደ መጠናቀቁ ነው። አንድ የመጨረሻ ዝግጅት ይቀረናል። የጅቡቲ መንግሥት ከኢትዮጵያና ከቻይና ጋር ያደረገችው የነዳጅ ፍለጋ ግንባታ ስምምነት በምስራቅ ኢትዮጵያ የሚገኙትን የሶማሊያ አማጺ ቡድን አስቆጥቷል። መስታወት አራጋው አጠር ያለ ዘገባ አላት። ጅቡቲ ስፋቱ አነስተኛ ቢሆንም ለቀይ ባህር ባላት የወደብ ቅርበት በብዙዎች የውጭ ባለሀብቶች የንግድ እንቅስቃሴ ተፈላጊ ያደርጋታል። ባለፈው ሳምንት የጅቡቲው ፕሬዝዳንት እስማኤል ኦማር በኦጋዴን ለታቀደው የነዳጅ ማውጣት ስራ መጀመር የመሰረት ድንጋይ አስቀምጠዋል። ይህ ግንባታ ጋዝን ወደ ፈሳሽነት የሚቀይር ፋብሪካን የሚጨምር ነው። የግንባታው ስፍራም ከጅቡቲ 16 ኪሎ ሜትር ርቀት ላይ የሚገኝ ነው። ከኢትዮጵያ እስከ ጅቡቲ ወደብ ወደ 800 ኪሎ ሜትር የሚጠጋው የነዳጅ ማስተላለፊያ ቱቦ መዘርጋትም በስምምነቱ ተካቷል። የዚህ ግንባታ ስራ ወደ አራት ቢሊየን የአሜሪካ ዶላር እንደሚፈጅ የጅቡቲው የተፈጥሮ ኃይል ሚኒስትር አቶ አሊ ያኮብ መሐሙድ ገልጸዋል። ፖሊ ጂሲኤል የተባለው ስምምነቱን የፈረመው የቻይና ድርጅት ለግንባታው የሚያስፈልገውን ወጪ እንደሚሸፍንና ነዳጁ ወደ ቻይና እንደሚላክ አስ አስታውቋል በዚህ ስምምነት የጅቡቲ ኢኮኖሚ እንቅስቃሴን በእጅጉ ያድጋል ብለዋል የጅቡቲ የተፈጥሮ ኃይል ሚኒስትር አቶ አሊ ያኮብ መሀመድ ጅቡቲና ለውጥ ፋይዳ ውጅርታ ደወርታ ኢነ የጅቡቲ መንግስት በከፍተኛ ደረጃ ተጠቃሚ ይሆናል። ለሰባት መቶ ስራ ፈላጊዎችም የስራ ዕድልን ከመፍጠር አንስቶ ግንባታው እንደታቀደው ከተጠናቀቀ ለብዙ ሺህ ሰዎች የስራ ዕድል የመክፈት አቅም ያለው ነው። ይህ የነዳጅ ፍለጋ ሥራ ጅቡቲ ከአንድ የቻይና የግል ድርጅት ጋር ያደረገችው ነው። በእቅዱ መሰረት ከተከናወነ እንደ አውሮፓውያኑ አቆጣጠር በ2018 የግንባታው ስራ ተጠናቆ ነዳጅ የማውጣት ስራው ይጀምራል። የጅቡቲው የተፈጥሮ ሀይል ሚኒስትር ይህ ለሀገሪቱ የመጀመሪያው ከፍተኛው የግል ፕሮጀክት እንደሆነም ተናግረዋል በአመት ወደ ሶስት ሚሊዮን ቶን የሚጠጋ የተፈጥሮ ጋዝ እናገኛለን ብለን ያቀድ ነው በተከታዩ ሶስት ዓመታትም ከአስር ሚሊዮን ቶን በላይ ለማግኘት አቅደናል በሌላው ገን ጋዙ በተገኘበት ስፍራ የሚንቀሳቀሱና የኢትዮጵያን መንግስት የሚፋለሙ ሸማቂዎች ፕሮጀክቱን ተቃውመዋል የኦጋዴን ነጻ አውጪ ግንባር በመባል የሚታወቀው ኦኤንኤልኤፍ አማጺ ቡድን ግንኙነት ኃላፊ አብዱራህማን ማሀዲ የተደረገው ስምምነት ተቀባይነት የለውም። ስምምነቱ የአካባቢው ነዋሪ የሆኑትን የደቡብ ኦጋዴን ጎሳዎችን አላማከርም፣ ስለዚህ መቀጠል የለበትም ብለዋል። የጅቡቲው የተፈጥሮ ሀይል ሚኒስትር ግን በቅርቡ የነዳጅ ቁፋሮውን ስፍራ እንደጎበኙና የጸጥታ ማስከበር ስራው እየተከናወነ መሆኑን ገልጸዋል። ስምምነቱ የተካሄደው በሁለት ነጻ ሀገሮች መካከል እንደሆነና ከኢትዮጵያ ጋር ሀገራቸው በርካታ ሌሎች ፕሮጀክቶች እንደምታካሂድ ገልጸው ጥቅሙ ለሁለቱም ሀገሮች ነው ሲሉ አስምረውበታል። ከኢትዮጵያ መንግስት እስካሁን ምንም አይነት መግለጫ መሆነ አስተያየት ስለ ስምምነቱ አልተሰጠም። እንደ አውሮፓውያኑ አቆጣጠር በ2007 የኦጋዴን ነጻ አውጪ ግንባር በመባል የሚታወቀው አማጺ ቡድን በምስራቅ ኢትዮጵያ አቦሌ በተባለች ትንሽ መንደር በነዳጅ ፍለጋ ስራ ላይ የተሰማሩ ዘጠኝ ቻይናውያንን ጨምሮ በርካታ ሰዎችን እንደገደሉ የሚታወስ ነው። ለዛሬ ፕሮግራማችንን ጨርሰናል። ፕሮግራማችንን በፌስቡክ ቪኦኤ አማሪክ በትዊተር እንዲሁም ሀሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን። እንግዲህ በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው መስታወት አራጋውና ጽዮን ግርማንን፣ ጉዟችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።